ወደ ሌላ አብይ ርዕስ እንሸጋገር። በኢትዮጵያ የትምህርት ጥራት እያሽቆለቆለ ነው መባሉን እንደማይቀበሉ የገለጡ አንድ የትምህርት ሚኒስቴር ከፍተኛ ባለስልጣን ይልቅ እየተሻሻለ ነው ይላሉ። የትምህርት ጥራት ለማምጣት ጥረት ሲደረግ መቆየቱን የገለጡት የትምህርት ሚኒስትር ዴታ ዶክተር ካባ ኡርጌሳ ካይዘን ኢንስቲትዩት ከተሰኘው መንግሥታዊ ተቋም ጋር በጋራ እየሰሩ መሆኑን ለአብነት ጠቅሰዋል። የካይዘን ኢንስቲትዩት ዋና ዲሬክተር አቶ ጌታሁን ታደሰ ለቪኦኤ እንዳሉትም የጃፓንን የጥራት አሰራር ፍልስፍና የሚያሰርጸው ድርጅታቸው በትምህርት ጥራት በኩልም ለውጥ ሊያመጣ እንደሚችል እምነታቸውን ገልጠዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። ለከፍተኛ ትምህርት ተቋማትና ለክልል ትምህርት ቢሮዎች ኃላፊዎች እንደዚሁም ለሚመለከታቸው ሌሎች ወገኖች የሚሰጠውና ዛሬ የተጀመረው ስልጠና በትምህርት ሚኒስቴርና በኢትዮጵያ ካይዘን ኢንስቲትዩት የተዘጋጀ ነው። የመጨረሻ ግቡም መሰረቱ ጃፓን የሆነውን የጥራት ስራ አመራር ፍልስፍና በመጠቀም የትምህርት ጥራት ማምጣት መሆኑ ተገልጿል። ከሁለተኛው የዓለም ጦርነት በኋላ ኢኮኖሚያዊ ችግር የገጠማቸው ጃፓኖች ከዚያ ሁኔታ ለመውጣት የምርት ጥራትና ተወዳዳሪነትን ለማምጣት በራሳቸው ቋንቋ ካይዘን ሲሉ የሚጠሩትን የለውጥ መተግበሪያ ፍልስፍና ና እንደ መሳሪያ ተጠቅመዋል። ይህም በዛሬው ሥልጠና ላይ የተጠቀሰ ነው። ከአመራር ጀምሮ እስከ ተራ ሠራተኛ ባለው የድርጅቶች መዋቅር ውስጥ የአመለካከትና የአሰራር ለውጥ ማምጣት የዚህ ሥራ የመጀመሪያ ተግባር መሆኑን ተመልክተዋል። የትምህርቶቹን ጨምሮ ተቋማት ሁሉ በሳይንሳዊ መንገድ በሚመሩበት በዚህ ዘመን የካይዘን የጥራት ስራ አመራር ፍልስፍና ምን የተለየ ነገር ሊያመጣ ይችላል? የኢትዮጵያ ካይዘን ኢንስቲትዩት ዋና ዳይሬክተር አቶ ጌታውን ታደሰ ለዚህ የቪኦኤ ጥያቄ ተከታዩ መልሰዋል። ካይዘን ስንል የጃፓኖች የአመራር ፍልስፍና ነው። የምዕራባውያን የአመራር ፍልስፍና አለ። የምዕራባውያን የአመራር ፍልስፍና በ1850ዎቹ ከኢንዱስትሪ አብዮት ጀምሮ እየዳበረ የመጣ ነው። የጃፓኖች የአመራር ፍልስፍና ብቅ ያለው በ1950ዎቹ ነው። በተለየ መንገድ ማለት ነው። እና የጃፓኖች አመራር ፍልስፍናን እኛ ወስደን መጠቀም ምን አስፈለገ ከተባለ የጃፓን የኢኮኖሚ ልማት በአነስተኛና መካከለኛ ኢንዱስትሪ ላይ ወይም ኢንተርፕራይዞች ላይ የተመሰረተ ነው። የእኛም በጥቃቅንና አነስተኛና መካከለኛ ኢንተርፕራይዝ ላይ የተመሰረተ ነው። የሚያመሳስለን ነገር አለ። ሁለተኛ እነሱም ኩባንያዎቻቸውን የደግፉበት መንገድ አለ። እኛም አሁን ኩባንያዎቻችንን ማለት ምን ማለት ነው፣ የአገር ውስጥም ባለ ሀብት አቅም ለማጎልበት ድጋፍ የሚሰጥበት ሁኔታ አለ። ይህንን የማወቅና የመማር ነው። ሌላው ግን በስራ ቦ ታ ላይ ስራን በጥራት የመስራት ምርታማነትን በጥራት የመስራት ከምዕራባዊን የሚለየው ምንድን ነው? እንዴት ያን ስራ መስራት እንደሚቻል የአሰራር ስርዓት አለ። በዛ የአሰራር ስርዓት ውስጥ ደግሞ ምን አይነት ቴክኒካል ቱልስ ስታስቲካል ቱልስ መጠቀም እንደምንችል የሚያሳውቀን ስለሆነ ምናልባት ድፍን ከሆነው የምዕራባዊ ሳይንስ ማኔጅመንት ፈታ ያለና ለእኛ የቀለለ ሆኖ ስላገኘ ነው ነው ይሄ ስንል ግን ምንም አይነት ሳይንቲፊክ ማኔጅመንት አንጠቀምም ማለት አይደለም። ግን አሻኩተንና አጣጥመን ለእኛ በሚመች መንገድ እንጠቀማለን ለማለት ነው። የትምህርት ሚኒስቴርም ቢሆን የካይዘን ፍልስፍና ከጥራት አንጻር ውጤት ሊያመጣ እንደሚችል ተስፋ አድርገዋል። ይህንኑ የጠቆሙት የትምህርት ሚኒስትር ዴኤታ ዶክተር ካባ ኡርጌሳ የጥራት ችግር ግን በሚወራውና በአንዳንድ ጥናቶችን በተቀመጠው ደረጃ አይደለም ብለዋል። ጥናት ያካሄዱት በአጠቃላይ ያቃቸዋሉ አስተማሪዎች ናቸው። ራሳቸው እነዚያም ያጠኑትም ራሳቸው አስተማሪዎች ናቸው። እነዚህ አስተማሪዎች መጀመሪያ ያሽቆልቁላል ብሎ ኮንክሉድ ከማድረግ ሮል ኢኒት ብለው በራሳቸው ማስተሳሰብ ተነስተው የመምህራኖችን ማስተሳሰብ ጀምሮ ቢሄዱበት ጥሩ ነው። አንዳንዱ ሰው በቋንቋ ስለተማረ ወርዷል ብሎ የራሱን ሪፍሌክሽን የሚያስቀምጥ ሰው አለ። በመጀመሪያ በአፍ መፍቻ ቋንቋ የተማረ ኃይል ደግሞ የበለጠ ግንዛቤ አለ የሚለው ሌላ ጥናት አለ። ስለዚህ ይህንን ስለማይጣጣም ነው እኛ የማንቀበለው እንጂ ማንም ሰው በትክክል ይሄ በዚህ በዚህ ምክንያት ነው ብሎ ሪፍሌክት ቢያደርግ የማንቀበልበት ምክንያት አይደለም። ሳይንስ ነው። ግን ኢንቴንሽን ውስጡ ሲገባ የማትቀበልበት ምክንያት አለ ያው ያልኩት ለምሳሌ እስከ አራተኛ ክፍል ካልክ ሁሉም በአካባቢው ቋንቋ ነው የሚማሩ እና አብዛኛዎቹ ኮንክሉዥን በአካባቢው ቋንቋ ስለተማሩ ትምህርት ወድቋል ብሎ ኮንክሉዥን ላለመግባት ነው። ሶ ሰልፍ ኮንትራዲክትሪ የሆነ በሌሎች ሀገሮች ጥናትም ያልተደገፈ አይነት ውጤት ሲመጣ አንቀበልም። በኢትዮጵያ ያለው የትምህርት ጥራት ከጊዜ ወደ ጊዜ እያሽቆለቆለ መምጣቱን በቅርቡ የተካሄደ ጥናት አመልክተዋል። የኢትዮጵያ ሳይንስ አካዳሚ ያስጠናውና የአዲስ አበባ ዩኒቨርሲቲ መምህራን የተሳተፉበት ይኸው ጥናት በሚመለከታቸው አካላት አስቸኳይ እርምጃ ካልተወሰደ በስተቀር የጥራቱ ማሽቆልቆል ሊቀጥል እንደሚችልም ጠቁሟል። ቀደም ሲል የተካሄደ ሌላ ጥናትም አራተኛ ክፍል ከደረሱ ተማሪዎች አርባ ከመቶ የሚሆኑት ማንበብና መጻፍ እንደማይችሉ አመልክቷል። የትምህርት ሚኒስትር ዴታ ዶክተር ካባ ውርጌሳ ግን እነዚህን መረጃዎች አይቀበሉም። ሾርት ካሚንግ የለም አደለም አርጊመንት ነገር ግን ኳሊቲው ኢምፕሩቭ እያደረገ ነው የሄደው እንጂ የወረዳ አይደለም የሄድ ያለው ግን አሁን ብዙ ይቀረናል የተሻለ ውጤታማ ለማድረግ ግን ብዙ በመመራ ልማትም በሌሎች ግብዓትም ላይ የምንሰራቸው ስራዎች በበቂ ሁኔታ ተሰርቷል የሚል ድምዳሜ የለኝም። እሱ ላይ ደግሞ እየሰራን መሆኑን ደግሞ አዳማጭ ህብረተሰቡ መረዳት አለበት። ይምሎ ለማስቀመጥ ካይዘን በኢትዮጵያ መተግበር ከጀመረ ካለፉት ሶስት ዓመታት ወዲህ የአመራር ፍልስፍናው ከተሞከረባቸው ሰላሳ ተቋማት መካከል አስሩ በጣም የተሻለ ውጤት ማምጣታቸውን ዋና ዳይሬክተሩ አቶ ጌታሁን ታደሰ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።